ሴኔጋል ሊጣል ይችላል የተባለውን የአሸባሪ ጥቃት ለመከላከል በከፍተኛ ጥበቃ ላይ ትገኛለች። የምዕራብ አፍሪቃዊቷ ሀገር ባለሥልጣን መስሪያ ቤት፣ ሆቴሎች ቁጥጥራቸውን እንዲያጠብቁ፣ ህዝቡም እንዲጠነቀቅና በንቃት ራሱን እንዲጠብቅ ትዕዛዝ አስተላልፈዋል። በትዕዛዙ መሠረት ሆቴሎች በዋጋዶጎ እና በባማኮ ከደረሰው አይነት ጥቃት መከላከል ይኖርባቸዋል። ይደረግ የተባለው የደህንነት ጥበቃ ደንብን ያላከበረ ሆቴሉ የመዘጋት ማለት የመታሸግ ዕድል እንደሚከተለው ነው የተመለከተው ይህ ማሳሰቢያ ይፋ እንደተደረገ በአንድ ሳምንት ጊዜ ውስጥ በሀገሪቱ ከሽብር ጥቃት ጋር ተያያዥነት ሳይኖራቸው አይቀርም የተባሉ ዘጠኝ መቶ ተጠርጣሪ ማስረጃዎች ምንም እንኳ እስካሁን ሀገሪቱ ምንም አይነት የሽብር ጥቃት ደርሶ ባያውቅም በሴኔጋል የሽብር ጥቃት ይደርሳል የሚለው ስጋት እየጨመረ መጥቷል። ፕሬዝዳንት ማኪሳል እንደሚሉት ከሆነም ስጋቱ አለ። በአሁኑ ወቅት በሀገራችን ስጋቱ ከፍተኛ ነው። ከዚህ ሌላ አሸባሪ ድርጅቶች በኢንተርኔት የመገናኛ መረብ በኩል የሚያካሄዱት ፕሮፓጋንዳ ከቁጥጥር ውጭ ሆኗል። ሌላው ምንም እንኳን መንግስት ከፍተኛ ጥንቃቄ ቢያደርግም፣ መንግስታዊ ያልሆኑ ድርጅቶች ገንዘብ እየሰጡ ሃይማኖት ውስጥ ጣልቃ ይገባሉ። የምዕራብ አፍሪቃ መንግስታትና ተጠሪዎች በጥብቅ እንደተከታተሉት በሰሜን አፍሪቃ በማግሪብ ሀገራት የሚታየው የአልቃይዳ እንቅስቃሴ ወደ ምዕራብ አፍሪቃ እየተስፋፋ ነው። ለዚህም በቡርኪና ፋሶ የተፈጸመው የአሸባሪ ጥቃት ዋነኛ ማስረጃ መሆኑን በጽንፈኞች ጉዳይ ላይ ምርምር የሚያካሄዱት ፈረንሳዊው ዋሲም ናስር ይገልጻሉ። እንደ ዋሲም ናስር በሰሜናዊ አፍሪቃ በሚገኙት የሙስሊም ሀገሮች የሚገኘው አልቃይዳ ከብዙ ጊዜ ጀምሮ ከሌሎች የሽብርተኛ ቡድኖች ጋር ብላይ ላይ ነበረ። አሁን ግን አልቃይዳ ከአንድ አልጀሪያ ጽንፈኛ ቡድን ጋር አብሮ እየሰራ ነው። በቦርቸስ ዘገባ መሰረት አልቃኤዳ በማሊ እንዲሁም በከፊል አልጀሪያ ውስጥ እየተንቀሳቀሰ ነው። ይህ ቡድን የሽብር ስራውንና የቁጥጥር ግዛቱን በቀጣይ ወደ ደቡብ እያሰፋ ነው። በዚህ ዓላማው ቡርኪና ፋሶ የመጀመሪያው ኢላማው ነበረች። የቡርኪና ፋሶ አዋሳኝ ሀገሮች አልቃይዳ በቀጣይ ጥቃቱን የት ይጥል ይሆን ሲሉ ይጠይቃሉ። አልቃኤዳ በዋጋዶጎና በባማኮ ሆቴሎች ላይ ጥቃትን ያደረሰው አልሞር አቢቶኒ ከተሰኘው ጽንፈኛ ቡድን ጋር ተጣምሮ ነው። በጥቃቱ በርካታ የውጭ ሀገር ዜጎችም ገድሏል። በዚህም በዓለም አቀፍ ደረጃ ዳግም አይን ውስጥ ለመግባት በቅቷል። በሁለቱም ጥቃቶች ላይ የነበሩት ጥቃት አድራሾች ወጣቶች እንደነበሩና ሁሉም ደግሞ እንዳልተገደሉ ምናልባትም ሳይመልጡ እንዳልቀረ ነው የተመለከተው። እዚህ ላይ እውነታዊ ይላሉ ናስር አልቃይዳ ተዳክሟል ተብሎ መታሰቡ ነው። ራ ዋጋዱጉ ዋጋዱጉ ጥቃት በተጣለበት ወቅት አንድ ጥቃት አድራሽ የአልቃይዳ ፕሮፓጋንዳ አቅራቢ ሰሜን አፍሪካ ከሚገኝ አክሚ ከተባለው ጽንፈኛ ቡድን ጋር ስልክ ተደዋውሎ፣ ለአልቃይዳው መሪ ለአልዛዋሪ ዳግም ታማኝነቱን በቃለ መሐላ አረጋግጧል። አልቃይዳ አክሚ የሚባለው አሸባሪ ቡድን እያሳደረ የመጣው ጫና መጨመሩ አሳስቦታል። አክሚ በናይጄሪያ ቦኮ ሀራም እውቅና ሰጥቶት እየተንቀሳቀሰ ነው። አክሚ በሌሎች የአፍሪቃ ሀገራትም ይገኛል። ሰሜን ምዕራብ አፍሪቃን ከሽብር ጥቃት ለመከላከል ፖሊስና ጦር ሰራዊቱ ጥረት ላይ ይገኛሉ። አልቃይዳና እስላማዊ መንግስት የተባሉት ጽንፈኛ የሽብር ቡድኖች ተጨማሪ ደጋፊዎችን ያገኛሉ የሚል ስጋትም አለባቸው። የሴኔጋሉ ፕሬዚዳንት ማኪሳል በርካታ የሀገራቸው ወጣቶች በእነዚህ አክራሪ ቡድኖች ፕሮፓጋንዳ እንዳይታለሉ ሰግተዋል። በእርግጥ ብሩህ የወደፊት ተስፋ የሌላቸው ወጣቶች ለአሸባሪዎች ቀላል መሳሪያ ናቸው። እንደ መንግስትና ውሳኔ አስተላላፊ አካል ለወጣቱ ተስፋ መስጠት የእኛ ኃላፊነት ነው።